The voice of America -E. Y. Yeah. America Dreams Radio Tabiano በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ መጋቢት 1 2013 ዓ ም ዝግጅታችን ጀመረ። ሆን ብለው አቅደው አልመው ተቀናሽቶ ነው የገደሉት። እህልን ወረዳ የምመራ መንግስት ይዞ የገባው ሀይል ነው ራይል ጉጂ ምዕራብ ጉጂ ዞን የጋላና ወረዳ የጌኖን የጣር ቀበሌ አመራር ምክትሎ ነው ትኩሰ ጀመረ። መጀመሪያ ላይ በሁለቱ ብሔር ብሔረሰቦች መካከል የተደረገ ድርጊት ሳይሆን በሽምቅ ኃይል የተደረገ ታጥቆ፣ የሚዘርፍ የሚገል የሚያቃጥል፣ የትላንትናውን ድርጊት ለመመለስ የሚሞክር የኦኔክሸኔ አባልና አባላት ያደረጉት መሆኑን አውቃቸው ህብረተሰቡ ጆሮ እንዲደርስልን እንፈልጋለን ለማለት ነው። በኦሮሚያ ክልል ጉጂ ዞን እና ደቡብ ክልል አማሮ ልዩ ዞን በተፈጸሙ ጥቃቶች ሰላማዊ ሰዎች መገደላቸውን አስመልክቶ ከተሰናዳ ዘገባ የተቀነጨበ ድምፅን የሰማችሁት። ዝርዝር ዘገባውን በአብይ ርዕስ ታደምጡታላችሁ። በኦሮሚያ ክልል በሆሮ ጉድሩ ወለጋ አርባ ሁለት የሚሆኑ ሰላማዊ ሰዎች መገደላቸውን የኦሮሚያ ፖሊስ አረጋግጧል። ዘገባ ይኖረናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችው ቆንጂ ይታየ ነኝ ዩናይትድ ስቴትስን ጨምሮ አንዳንድ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባል ሀገራት የትግራይ ክልልን ግጭት ተከትሎ የያዙትን አቋም የነቀፉ ኢትዮጵያውያን በዛሬ ዕለት ሰላማዊ ሰልፍ አካሂደዋል ሰላማዊ ሰልፈኞቹ እነዚህ ሀገሮች የያዙት አቋም የህወሀት ቡድን በሚያሰራጨው የተሳሳተ መረጃ ላይ የተመረኮዘ በመሆኑ ይስተካከል ሲሉም ጠይቀዋል። የዩናይትድ ስቴትስ የተወካዮች ምክር ቤት 1.9 ትሪሊዮን ዶላር ወጪ ያካተተውን ግዙፉን የኮቪድ-19 ተጎጂዎች ድጋፍ ህግ እዚህ ሳምንት ውስጥ ያጸድቃል ተብሎ እየተጠበቀ ነው። ህጉ የአሜሪካን ኢኮኖሚ ያሻሽላል፣ ለዓለም አቀፍ የጤና ጥበቃ ማሻሻያ ስራዎችም በቢሊዮኖች የተቆጠረ ድጋፍ እንዲያገኙ ይረዳል ተብሏል። የአሜሪካ ድምጿ ካትሪን ጂፕሰን ዩናይትድ ስቴትስ ለዚህ ወረርሽኝ እየሰጠች ያለውን ምላሽ እና ክትባቱን ዘመቻ ለማፋጠን የያዘችውን ጥረት ጨምራ ተከታዩን ዘገባ አጠናቅራለች። ስመኝሽ የቆየ ታቀርበዋለች። ለኮቪድ-19 የሚሰጡ ክትባቶች በዓለም ዙሪያ እየተሰራጩ ባለበትና በዩናይትድ ስቴትስ ብቻ ክትባቱን የወሰዱ ሰዎች አስር ከመቶ መድረሳቸውን ተከትሎ ዲሞክራቶች ወረርሽኙን ለመዋጋት የሚያስችል የተሻሻለ ህግ ለማውጣት ጥረት ላይ ናቸው። የዲሞክራቱ ወኪል ጂም ማክጋቨርን ረቂቁን የማዘጋጀቱ ሂደት መጠናቀቁን ይገልጻሉ። አገራችን የኮቪድ-19 ወረሽኝን ማሸነፍ የምትችልበት ረቂቅ አውጥተን ወደ ፕሬዝደንቱ ለመላክ ዝግጅት ላይ ነን። ይሄ ረቂቅ ህግ ክትባቱ ብዙዎች ጋር እንዲዳረስ፣ ተማሪዎች ደህንነታቸው ተጠብቆ ወደ ትምህርት ቤት እንዲመለሱ፣ የተሻለ ገንዘብ በሰዎች ኪስ እንዲገባና በርካታ ሰዎች ወደ ስራቸው እንዲመለሱ የሚያስችል ነው። ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ አንድ ነጥብ ዘጠኝ ትሪሊየን ዶላር የሚጠይቀው ረቂቅ ህግ በመቶ ዓመት ውስጥ ያልታየና ድህነትን በመዋጋት የዩናይትድ ስቴትስን ኢኮኖሚ በእጅጉ እንደሚቀይረው ተነግሯል። ሪፐብሊካኖቹ ግን ረቂቅ ህጉ ከወረርሽኙ ባሻገር ያሉ በርካታ ጉዳዮችን ያጠቃልላል ሲሉ ነቅፈውታል። የሪፐብሊካኑ ተወካይ ቶም ኮሌ ይህንን ነው ያሉት። ብዙዎች ይህንን ችግር ተራማጅ አስተሳሰባቸውን የሚያስፈጽም ፖሊሲዎችን ለማውጣት እየተጠቀሙበት ነው ብል ማጋነን አይሆንም። ኮቪድ-19 ላደረሰው ጉዳት ለአሜሪካኖች እገዛ እንዲያደርግ ከተጠየቀው ገንዘብ በተጨማሪ ረቂቅ ህጉ 11 ቢሊዮን የአሜሪካ ዶላር ለውጭ እርዳታ እንዲሰጥ ይፈቅዳል። ገንዘቡ በተለይ በታዳጊ ሀገራት በኮቪድ-19 ዙሪያ የሚሰሩ ፕሮግራሞችን ለማጠናከር የሚረዳ እና ዩናይትድ ስቴትስ ከዓለም አቀፉ ኮቫክስ የክትባት ፕሮግራም ጋር እንድትሰራ የሚያስችል ነው። ፕሬዚዳንት ባይደን ረቂቅ ህጉን በዚህ ሳምንት ከፈረሙ በኋላ ዝቅተኛና መካከለኛ ገቢ ያላቸው አሜሪካኖች በነፍስ ወከፍ የአንድ ሺ አራት መቶ ዶላር ክፍያ በቀናት ውስጥ ያገኛሉ። በካትሪን ጂፕሰን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ መኝሽን ለዘገባው አመሰግናለሁ። የአውሮፓ ትብብርና ልማት ድርጅት የዓለም ሀገሮች ኮቪድ-19 ካስከተለው ጉዳት ቀስ በቀስ እያገገሙ በመሆናቸው የዘንድሮ የአውሮፓ 2021 ዓመተ ምህረት የዓለም ኢኮኖሚ ጠቀም ባለ መልኩ እድገት ያሳያል ሲል ተንብየዋል። መቀመጫው ፓሪስ የሆነው ይህ ድርጅት ዛሬ ባወጣው መግለጫ የዓለም ኢኮኖሚ ቀደም ብሎ ታህሳስ ወር ላይ እንደተተነበየው በ4.2 ከመቶ ሳይሆን በ5.6 ከመቶ እንደሚያድግ ነው የገለጸው። በዚህ የተሻሻለ ትንበያው መሰረት ያደረገው በዓለም ዙሪያ እየተካሄደ ያለውን የኮቪድ-19 ክትባት ዘመቻ እና በዩናይትድ ስቴትስ ወረርሽኙ ካስከተለው ዘርፈ ብዙ ጉዳት ለማገገሚያ እንዲሆን የታቀደውን የ1.9 ትሪሊዮን ዶላር ወጪ ያካተተ መርሃ ግብር ነው። የዩናይትድ ስቴትሱ የኢኮኖሚ ማነቃቂያ ድጋፍ እቅድ የዓለም ኢኮኖሚ እድገቱን በአንድ ከመቶ ከፍ ያደርገዋል ነው ያለው። ይሁን እንጂ የክትባቶች ማዳረስ ሂደቱ ዓለም ዙሪያ አለመፋጠኑና አዲስ አይነት የኮሮና ቫይረስ ዝርያዎች ብቅ ማለታቸው በኢኮኖሚ ማገገሙ ላይ ከበድ ያለ አደጋ መደቀናቸው እንደማይቀር ሳያስጠነቅቅ አላለፈም። በሌላ ዜና የዩናይትድ ስቴትሷ ሰሜናዊዋ አላስካ ክፍለ ግዛት የኮቪድ-19 ክትባት ለማግኘት እድሜን መሰረት ማድረግ እንዲቀር የመጀመሪያ ክፍለ ግዛት ሆናለች። ሀገረ ገዢ ማይክ ዱፕሊቭ ይህን ትናንት ባስታወቁበት መግለጫቸው አላስካ ግዙፍ ቁጥር ያላቸው ነዋሪዎቹን በስኬት እንደከተበች ገልጸው የዕድሜ ገደቡ መነሳቱ ከ16 ዓመት በላይ የሆኑ ወጣቶችን ለማዳረስ ያስችላል ብለዋል። በዚሁ በዩናይትድ ስቴትስ የኮቪድ ነክ ዜና ስንቆይ የዩናይትድ ስቴትስ መንግስት 100 ሚሊዮን ተጨማሪ የኮቪድ-19 ክትባቶችን ከጆንሰን ኤን ጆንሰን ኩባንያ ሊያዝ እንዳቀደ ተሰማ። ፕሬዚደንት ጆ ባይደን ዛሬ ምሽት ከጃንሰንን ጃንሰን እና ከመርክ ኩባንያዎች ዋና ስራ አስፈጻሚዎች ጋር በሚያካሂዱት ስብሰባ ላይ ይህንኑ ለህዝቡ ይፋ ያደርጋሉ ተብሎ እየተጠበቀ ነው። በሌላ ዜና ደግሞ የጃፓን መንግስት በመጪው የቶኪዮ የበጋ ኦሊምፒክስ እና የአካል ጉዳተኞች ፓራሊምፒክስ ውድድሮች የውጭ ሀገር ተጓዦችን በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት እንዳይገቡ ሊከለክል መሆኑን የሀገሪቱ ኪዮዶ የተባለው የዜና አውታር ዘገበ። ዜና አገልግሎቱ ስማቸውን ያልገለጸውን አንድ ባለስልጣን ጠቅሶ ባወጣው ዘገባ ህዝቡ በወረርሽኙ ጉዳይ ባለው ስጋት የተነሳ እንዲሁም በበርካታ ሀገሮች አዲስ አይነት የኮሮና ቫይረስ ዝርያዎች እየተከሰቱ በመሆኑ የጃፓን መንግስት የውጭ ሀገር የኦሊምፒክስ ተመልካቾች እንዲገቡ መፍቀድ አንችልም የሚል ውሳኔ ላይ እንደደረሱ ነው የገለጸው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቱኒዥያ ጠረፍ በሜዲትራኒያን ባህር በኩል አቋርጠው ጣሊያን ላምፕዱሳ ደሴት ለመግባት የሞከሩ ቢያንስ 39 የሚሆኑ ስደተኞች መሞታቸው ተገለጸ። የተሳፈሩባቸው ሁለት ጀልባዎች የሰጠሙ ሲሆን የቱኒዥያ ጠረፍ ጠባቂዎች ሌሎች 166 ተሳፋሪዎችን ደርሰውላቸው ሕይወታቸውን እንዳተረፉ የቱኒዥያ የመከላከያ ሚኒስቴር አስታውቋል። በመጨረሻም በሚያንማር የመንግስት ግልበጣውን በመቃወም የሚካሄደው እንቅስቃሴ እንደቀጠለ ነው። ዛሬ የመንግስቱ የጸጥታ ኃይሎች የባቡር አገልግሎት ሰራተኞች የሥራ ማቆም አድማ የመቱበትን የያንጎንን ከተማ ቀበሌ እንደወረሩ ተሰምቷል። የጦር ሰራዊቱ መኮንኖች የሀገሪቱን ርዕሰ ብሔር አውንሳን ሱቺን እና ና ሌሎቹንም የሲቪላዊው መንግስት ባለስልጣናት አስረው ስልጣን ከያዙ ዛሬ 36 ቀን ሆኗቸዋል። የባቡር መስመር ሰራተኞቹ ከሌሎች መፈንቅለ መንግስቱን በሲቪላዊ እምቢታ እየተቃወሙ ካሉ የመንግስት ሰራተኞች ጋር ተቀላቅለው ስራ አቁመዋል። የተቃውሞ እንቅስቃሴው ከተጀመረ ወዲህ ቢያንስ ስልሳ ሰዎች እንደተገደሉና ከ1900 በላይ እንደታሰሩ አንድ ነጻ የፖለቲካ እስረኞች ድጋፍ የተባለ ስብስብ ገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጆ ታየን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 1 2003 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሀዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በደቡብ ክልል አማሮ ወረዳ ዳኖ ቡልቱ የአማሮ ወረዳ አስተዳዳሪውን ጨምሮ በሀገር ሽማግሌዎች ቀበሌ ከምዕራብ ጉጂ ጋር ለእርቅ ተቀምጠው በነበሩ በሃይማኖት አባቶችና በዳኖ ቡልቶ አርሶ አደሮች ላይ በተከፈተ ተኩስ ስድስት ሰዎች ሲገደሉ አራት ሲቪሎች መቁሰላቸውን የወረዳው ሰላምና ጸጥታ አስተዳደር አስታወቀ። ጥቃቱን ኢሰብአዊ በሆነ መንገድ የፈጸሙት በቀጠናው አለ የተባለው ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች መሆኑንም ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወደ ስፍራው ተጉዞ ተከታዩን ዘገባ አጠናቅሯል። የአማሮ ወረዳ ምክትል አስተዳደሪ አቶ አስታረቀኝ አንደባ ጥቃቱ የተፈጸመው ከኛ ጋር ስብሰባ ውስጥ ተቀምጠው ነበረ ባሏቸው በገላና ወረዳ አመራሮች መርኔት መሆኑን ተናግሯል። አሁን ብለው አቅደው አልሞ ተቀናሽቶ ነው የገደሉት። እህንን ወረዳ የመመሪያ መንግስት ይዞ የገባው ኃይል ነው ኃይል ጉጂ ምዕራብ ጉጂ ዞን የገላና ወረዳ የጅመም የጠረ ቀበሌ አመራር ምክትሉ ነው። ትኩስ የጀመረው መጀመሪያ ላይ እዚህ በዚህ ደረጃ መጠየቅ መቻል አለበት። የኦሮሚያ መንግስት እህንን የመመሪያ አካላት መጠየቅ መቻል አለበት። ያስገደሉ መቅረብ መቻል አለበት ነው በእኛ በኩል ያለው ለእርቅ ሰላም ወዳዱ ሕዝብ በሄደበት ቦታ ላይ አንድም በእነሱ በኩል ባልሞተበት ተለይቶ እከለ እከለ በሚል ስያመ ተሰጥቶ በእነሱ አመራር ስም ተጠርቶ ተነስቶ ባሉበት ነው የተመቱት። የእርቁ ስነስርዓት የተካሄደ የነበረው በገላና ወረዳ ጀርሚና፣ መጠረ ቀበሎች እንዲሁም በአማሮ ወረዳ ዳንቡልቶ ቀበሌ አዋሳኝ አካባቢዎች ሲሆን በዚህ መሀል ነበር ሳይታሰብ የቶክስ ሩምታ እየተከፈተብን ብለዋል። ህዝቡ በስጋት እየኖረ መሆኑ የተናገሩት አቶ አስታረቀኝ አንደባ ለአምስት ዓመታት የዘለቀው ይህ ችግር ከኦሮሚያና ከደቡብ ክልል መንግስታት አቅም በላይ በመሆኑ የፌዴራል መንግስት ጣልቃ ገብቶ ህዝቡን ከዚህ ስቃይ እንዲያወጣ ሲል ጥያቄ አቅርበዋል። በወረዳም ተሞክሯል። በክልልም በዙ ደረጃ ክልልም ገፍቶ ሁለቱ ክልል መስራት አለበት የሚል ጥያቄ ከዚህ በፊት ነበር። እኛ እንደ ወረዳ ለሰላም የነበረን ኮሚትመንት ቀላል አይደለም። ከአመራሩ ጋር እየተሰራ ነበረ። መስራት የምንችለውን ያህል እየተሰራ ነበረ። አሁን ባለው ሁኔታ ግን ህይወት እያጣና ያለነው ከፍተኛ ጭፍጨፋ ነው የተደረገበት። ፌደራል መንግስት ይህንን ቀጠና ሰላም ከማምጣት አኳያ ኃላፊነት መውሰድ መቻል አለበት የሚል እንደ ወረዳ መንግስት የተነጋገን የሚመለከተው አካል መረጃ እየሰጠና ያለ ነው። ፌዴራል መንግስት ግን እህንን ጣልቃ ገብቶ በራሱ ሀይል እዚህ አካባቢ ላይ ያለውን ሰላም ለማምጣት መስራት መቻል አለበት የሚል መነሻ አለን። የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ኤልያስ ልማ እንዳሉት ከፍተኛና ኢሰብዓዊ ጥቃት ተፈጽሟል። የኛ ፖሊስ ጥበቃ ላይ ያለው ሚሊሻም፣ ፖሊስም ቅትተናል። በኦረዳ በኩልም በርካታ ሴቶች፣ ህጻናት፣ ሽማግሎች መጥ- በሀረብ በኩልም ከጎልበና ከዳሮ እንደዚህ ሰው ሄደዋል። ስለዚህ ወደ ዋና ፕሮግራም ስገባ የወረዳ አማሮ ወረዳ አስተዳዳሪ አንድ ቃል ብቻ ነው አንስቶ፣ እስኪ ክርስቲያን ያልሆነ እጅ አለ። የለም። ክርስቲያን ሆናችሁ አለ። ሁሉም እጅ አነሳ። ክርስቲያኖች ናችሁ፣ ሰላም ናችሁ፣ እርቅ ናችሁ። እናንተ ቀጣይ እንዴት እንደምትሆኑ ልንነግራችሁ እንፈልጋለን። የጋራ ተግባር እርሻ፣ የከብት ጥበቃ፣ አብሮ የመማር አብሮ የመገባየት ይሄን የምነግረው በዚህ ውስጥ ችግር ፈጣሪ ሰው ለህግ እናቀርባለን ገና ብለው ሲጀምር ፖሊሱ ተመታ። መዝገን እንዳንል የሚባለው ሳጅን ቀይሀይ እንደተመታ ጥይት ሩምታ ነው እየፈሰሰው፣ ዳኛም ተመታ። ከዛ በርካታ ታዳን ህዝቡ ተበተነ። ሽማግሌዎች አሉ ይህንና ፖሊስ ፖሊሶችም ሆነን ህዝቡን የመከላከል ወደ ኋላ የማውጣት ስራ እየሰራን እያለን ያው ከአቅማችን በላይ ሆነው አሁን የወደቁ ስድስት ሰው ለህልፈተ ህይወት ተዳርጓል። አራት ሰው ቆስለዋል። ይህንን ካስተናገድን በኋላ ሰዎችን እንደምንም ብለን አውጥተን እነዚህን አስክሬን ወደኋላ አወጣን። በአገር ሽማግሌዎች፣ በሃይማኖት አባቶችና በአርሶ አደሮች ላይ የተፈጸመ ጥቃት በመሆኑ እንዳሳዘናቸውም አስታውቋል። የወረዳው አስተዳደሪ አቶ ወገኔ የተጎርተው ለህክምና ከገቡበት የወረዳው ሆስፒታል ወጣው የተሻለ ህክምና ወዳለበት አርባ ምንጭ ከተማ መሄዳቸውም ተገልጿል። የወረዳው የብልጽግና ጽፈት ቤት ኃላፊና አንድ ፖሊስ እንዲሁም ሌሎች ስብሎች መገደላቸውም ተናግሯል። የተፈጸመው ጥቃት ኢሰብአዊ ነው። በቀጠናው አል የተባለ ሸኔ ኦነግ ሳይሆን የሚራብ ጉጂ ዞን ገላና ወረዳ ታጣቂዎች ፈጻሚዎች መሆናቸውን ተናግሯል። በምንም አይነት ሁኔታ ሸኔ ሊያስብል የሚችል ነገር አይደለም። ሸኔ ቢሆን ኖረው የእኛ ስድስት ሰው ሲሞት የእነሱ ወይ ሶስት ሰው ወይ አራት ሰው አብሮ ይሞት ነበር ጥቅላቅ እንድቀመጥ ነው። ታርጌት ተለይቶ ነው። በተለይ ብልጽግና ፓርቲ ስለት ኃላፊ መጀመሪያ ሲገደል ፖሊስ ሲገደል ታርጌት የተደረገ ነገር ነው። ተንሳሳ የሚባል የጎልብ ሰዋፊ አርበኛ አርሶ አደር ነው። አገር አስታራቂ ሽማግሌ ላይ ያንን አካባቢ ላይ ለአካባቢ ሰላም ሰላም ሰጥቶ የሚሰራ ሰው ነው። እሱንም በቃ ተበከሉት። ጥሩ ሰው እንዲሆን አይፈልጉ። ስለዚህ ሸ ለይቶ ያቅም ከወደና ጉጂን። ስማቸው እንዳይገለጥ የጠየቁን በቦታው የነበሩ የአይን እማኝ የተፈጸመውን ለቪኦኤ ተናግሯል። እርቅ አለ ተብሎ ህዝብ ተሰብስቦ ባለበት ህዝብ ተሰብስቦ እያለ የእኛ አመራርን የእኛ አርሶ አደርን መሞቱን አይቻለው። የተፈጠረው ክስተት አስደንጋጭ ነው። የተቀነባበረ ሴራ ነው። በኦሮሚያ ብልጽግና ፓርቲ አመራሮች አቀነባባሪነት እዛውም ቅጽበታዊ ምን እንደተፈጠረ ሳይታወቅ እዛው ከእኛ ጋር ሰላም ህግ አስከባሪ መስሎ ከኛ ጋር የነበረው የኦሮሚያ ሚሊሻ የእኛን አመራርና የእኛን አርሶ አደር መግደሉን ብቻ ነው ያየሁት። መንግስትም ትኩረት ሰጥቶ እየፈታ አይደለም። ከዚህ በፊትም እንደዛው ቆራርቶ እንደገና ጎተራ ውስጥ ከቶ በእሳት የተቃጠለውንም እናቃለን፣ አይተናል። እሱንም በፊት ከዛም በዚህ አራት አመታት መንግስትም ትኩረት ሰጥቶ እዛ አካባቢ ያለውን ከመፍታት ወይም ህግ ከማስከበር ይልቅ አሁን የመንግስት ወታደርም የለም አካባቢው ላይ ራሱ ወረዳውም ላይ የለም። ከዚህ የተነሳ ነው ችግሩ የተፈጠረው። ህዝቡ እንዴት ነው የሚኖረው ኑሮ ህዝቡ በስቃይ ነው በስጋት ነው የሚኖረው። በስቃይ ነው በስጋት ላይ ነው ህዝቡ አሁንም ያለው። በተመሳሳይ ሁኔታም ወደ ማዕከላዊ ገበያ ሲጓጓዝ የነበረ ቡና መንገድ ላይ በገላና ወረዳ አርብቶ አደሮች መዘረፉና ተሽከርካሪው መታገቱን አቶ ኤልያስ አስታውቀዋል። ትናንት ከአማሮ ወረዳም ወደ ገላና ወረዳ ገበያ ሄደው የነበሩ ከ200 በላይ ሴቶች ታግተው ሰንብተው ዛሬ ጠዋት መለቀቃቸውን አስታውሰዋል። ከምዕራብ ጉጂ ዞን በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጠናው ተመሳሳይ ጥቃት ለተከታታይ አራት ዓመታት ተፈጽሟል ነው የተባለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በሌላ በኩል በኦሮሚያ ክልል ውስጥ ታጥቆ የሚንቀሳቀሰው መንግስት ኦነግ ሸኔ ብሎ የሚጠራው ቡድን በኦሮሚያ ክልል ጉጂ ዞን እና በደቡብ ክልል አማሮ ልዩ ዞን በመንግስት ሰዎችና ንጹሀን ላይ ጥቃት ማድረሱን የኦሮሚያ ፖሊስ ኮሚሽን ገለጸ። በጥቃቱ ቢያንስ ስምንት ሰዎች መገደላቸውን ፖሊስ አስታውቋል። ሙክታር ጀማል ዝርዝር አለው። የኦሮሚያ ፖሊስ ኮሚሽን ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው የምዕራብ ጉጂ ዞን አበያ ወረዳና የደቡብ ክልል አማሮ ልዩ ወረዳ የመንግስት አመራሮችና የአካባቢው ነዋሪዎች ባለፈው ሰኞ የካቲት 29 2013 በጋራ የድንበርና የሰላም ጉዳዮች ላይ እየተወያዩ እንዳሉ ጥቃት እንደደረሰባቸው የኦሮሚያ ፖሊስ ኮሚሽን የሚዲያና ኮሚኒኬሽን ዘርፍ ኃላፊ ረዳት ኮሚሽነር ጌታቸው ይታና ተናግረዋል። ግድያው በሰላም ውይይት ላይ ባሉ ሰዎች ላይ ማነጣጠሩ በሁለቱ ህዝቦች መካከል ያለውን ወንድማማችነትና አንድነት ለማደፍረስ ነው ብለዋል። ረዳት ኮሚሽነር ጌታቸው ይታና በሁለቱም ብሔር ብሔረሰቦች መካከል ውስጥ የጠፋ ህይወት አለ። በዚህ ህይወት ውስጥ ከደቡብ ፖሊስ ውስጥ ሚሊሻ፣ የኦሮሚያ ሚሊሻ፣ እንደዛውም ሰላማዊ ውይይት ውስጥ የነበሩ ሰዎች በአጠቃላይ ከ8 እስከ ዘጠኝ የሞቱ ሰዎች እንዳሉ ባለኝ መረጃ መግለጽ እፈልጋለሁ። ስለዚህ ይህንን ድርጊት ያደረጉትን አካል ደግሞ በመፈተሽ በመፈለግ፣ በማደን ለማቅረብ እዛ በምክትል ኮሚሽነር የሚመራ በዛ ዞን ላይ ከክልላችን ሄዶ እየተከታተልንበት ያለበት ሁኔታ ነው ያለው። ስለዚህ የክልላችን ነዋሪዎች ይህን በማሰብ ይሄ ድርጊት ትክክለኛ ድርጊት አለመሆኑን ማውቆ በሁለቱ ብሔር ብሔረሰቦች መካከል የተደረገ ድርጊት ሳይሆን፣ በሽምቅ ኃይል የተደረገ ታጥቆ የሚዘርፍ የሚገል፣ የሚያቃጥል። የትላንትናውን ድርጊት ለመመለስ የሚሞክር የኦነግ ሸኔ አባላት ያደረጉት መሆኑን አውቃቸው ህብረተሰቡ ጆሮ እንዲደርስ እንፈልጋለን። ወንጀለኞቹን በቁጥጥር ስር አውሎ ለህግ ለማቅረብ በጋራ እየተሰራ ነው ያሉት ረዳት ኮሚሽነር ጌታቸው ኢታና፣ እነዚህ ኃይሎች ሀገራዊውን ምርጫ ለማደፍረስና ችግር ለመፍጠር ሊንቀሳቀሱ እንደሚችሉም ጠቁመዋል። ለቀረበው የኦሮሚያ ፖሊስ ኮሚሽን ክስ መልስ እንዲሰጡን በመንግስት ኦነግ ሸኔ ተብለው የሚጠሩ እነሱ ግን የኦሮሞ ነጻነት ጦር ብለው ራሳቸውን የሚጠሩትን አካላት አግኝተን ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዶክታርን እና ዮናታንን ላደረሱን ዘገባ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔውን መጽሔት ይቀጥላል። የምታዳምጡት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ አፍሪካውያን ከኢትዮጵያውያን ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ሰሞኑን ለበጎ ፈቃደኛ ወጣቶች ባደረጉት ንግግርም ኢትዮጵያ አሁን ያለችበት ሁኔታ ትንሹን ትልቁም ተረባርቦ የተነሳበት ጊዜ መሆኑን ገልጸው አገራቸው ግን በማንም ጫና እንደማትቆም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። ለአፍሪካዊ ችግር አፍሪካዊ መፍትሄ፣ ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ያደረጉት ገለጻ ማጠንጠኛ ነው። ጠቅላይ ሚኒስትሩ ለህብረቱ የሰላምና ጸጥታ ምክር ቤት ዝግ ስብሰባ ባደረጉት ገለጻ ማጠቃለያ የጠየቁት የአህጉሪቱን አጋርነት ነው። እሳቸው እንዳሉት አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች ነው። አገራቸው በዚህ ሁኔታ ውስጥ እያለፈች ያለችውም በግዛቷ ውስጥ የህግ የበላይነትን ለማረጋገጥ በመስራቷ እንደሆነ ጠቅላይ ሚኒስትሩ ጠቅሰዋል። እናም አፍሪካውያን ከኢትዮጵያ ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ከመጋቢት 2010 የለውጥ ዋዜማ እስከ ህዳር 2013 የትግራይ ጦርነት ድረስና ከዚያም በኋላ ስላሉ ሁኔታዎች ጠቃቅሰዋል። የትግራዩ የህግ ማስከበር እርምጃ አሁን ስላለበት ምዕራፍም አስረድተዋል። መንግስት በቁጥጥር ስር የዋሉ የህወሓት መሪዎችን ለፍርድ እያቀረበና በከፍተኛ የአገር ክህደት ወንጀል እንደዚሁም በመንግስትና በህዝብ ላይ በተፈጸመ ወንጀል የሚፈለጉትንና አሁን ያልተያዙትን ደግሞ ለመያዝ እየሰራ መሆኑን አመልክተዋል። ቅድሚያ የምንሰጠው ተግባር ግን የትግራይ ክልልን እንደገና መገንባትና ዜጎቻችን ወደ ቀደመ ህይወታቸው መመለሳቸውን ማረጋገጥ ነው ብለዋል። ጠቅላይ ሚኒስትሩ በክልሉ ሆን ተብሎ ዜጎችን የመበደል ተግባር ይፈጸማል በሚል የሚነገረው ግን መሰረተ ቢስ ነው ሲሉን ያጣጣሉት። በትግራይ ክልል ባለፉት ወራት ውስጥ ለ4.1 ሚሊዮን ዜጎች ሰብአዊ እርዳታ መድረሱንም ጠቁመዋል። ዓለም አቀፍ አጋሮች ግን ጉዳዩ ያሳስበናል ባሉት መጠን አልተንቀሳቀሱም ብለዋል። ጠቅላይ ሚኒስትሩ ለዚህ በማሳያነት የጠቀሱት ደግሞ እስካሁን 70 ከመቶ የሚሆኑ ድጋፍ በመንግስት እየቀረበ መሆኑን ነው። በህዋት አነሳሽነት በተካሄደው የህግ የበላይነትን የማረጋገጥ ዘመቻ ወቅት ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ለመመርመርም መንግስት ተጨባጭ እርምጃዎች መውሰዱን የጠቆሙት ከነዚህ ምርመራዎች ጋር በተያያዘ ከሚመለከ ቸው የተባበሩት መንግስታት አካላት ጋር ለመተባበር ፈቃደኛ ስለመሆኑ መንግስት ፍንጭ መስጠቱንም አመልክተዋል። ጠቅላይ ሚኒስትሩ ከዚህ አንጻር በተለይ ከአህጉራዊ ተቋማት ጋር ለመስራት ዝግጁ መሆናቸውን የገለጹት እንደ አፍሪካ ያቋቋምናቸው አህጉራዊ ተቋማት ስራቸውን እንዲሰሩ ኢትዮጵያ ዝግጁ ናት በማለት ነው ያረጋገጡት። በተለይም የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ከኢትዮጵያ የሰብአዊ መብት ኮሚሽን ጋር የጋራ ምርመራ እንዲያካሄዱ ፈቃደኛ መሆናቸውን ጠቁመዋል። በዚህ አስቸጋሪ ጊዜ የአፍሪካ ህብረትና አባል አገራቱ ላሳዩን አፍሪካዊ አጋርነትና ድጋፍ ምስጋናችንን እንገልጻለን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካዊ ችግር አፍሪካዊ መፍትሄ አስፈላጊ መሆኑን መግለጻቸው ኢትዮጵያ እስካሁን ስትከተለው ከቆየችው ፖሊሲ የመነጨ መሆኑን መንግስት አስታውቋል። በስልክ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይሄ የቆየ እንግዲህ የኢትዮጵያ አቋም ነው ኢትዮጵያ በአፍሪካ ጉዳዮች ለግንባር ቀደም ሚና የምትጫወት ሀገር ናት። ለአፍሪካ ነጻነት ከዚህ በፊት ትልቅ አስተዋጽኦ ስታደርግ የቆየች ናት። ፍሪካ ህብረት አፍሪካነት ድርጅት ጽሕፈት ቤት የተባሉትም እዚህ የተቋቋሙበት ዋናው ምክንያት የሆነ አሁንም ቢሆን የአፍሪካን ጉዳይ በአፍሪካ ማዕቀፍ በአፍሪካ ነስ አማካኝነት መፍታት የግድ ነው። የአፍሪካዊ ችግር በአፍሪካ ማዕቀፍ መፍትሄ ማግኘት አለበት ከሚል መነሻ ነው ይሄን ያሉት። እንግዲህ የኢትዮጵያ መንግስት በሰሜን ኢትዮጵያ ያካሄደውን ዘመቻ በተመለከተ የሚታወቅ በአደባባይ የወጣ አቋም የድርጅቱ የኮሚሽኑ ሊቀመንበር ሙሳ ፋኪ መሐማት ጅቡቲ በተካሄደ የኢጋዴ መሪዎች ስብሰባ ላይ ያደረጉት ንግግር ነው። የኢትዮጵያ መንግስት የሀገሩን የግዛት አንድነት ለማስጠበቅ ቆራጥ እርምጃ ወስዷል፣ የሚል አገላለጽ ነው የተጠቀሙት። እንግዲህ ድጋፋቸውን ገልጿል። ከዛ ውጭ ግን በአደባባይ የሚታወቅ ነገር የለምና ምንድን ነው በአፍሪካ ህብረት በኩል ያለው አቋም? አሁን በኢትዮጵያ ውስጥ ከዛም ከጦርነቱ በኋላ ያሉትን ሁኔታዎች በዛም ጊዜ የነበረውን በተመለከተ እንግዲህ አፍሪካ አቋም ብሎ የሚለው የአፍሪካ አንድነት አቋም፣ የአፍሪካ ሀገሮች አቋም መውሰዱ ይሻላል። ብዙዎቹ አፍሪካ ሀገሮች ከጎረቤት ሀገሮችም ጭምር በዚህ ሕግ የበላይነት የማስከበር ስራችን ውስጥ ድጋፍ ሰጥተውናል። በአግባቡ ከዚህ ቀደም ማመስገናቸው ምስጋና አቅርበንላቸዋል ይህም ድጋፋቸው እንደሚቀጥሉ ተስፋ እናደርጋለን። ያ ነው ለእኛ የአፍሪካውያን አቋም ተብሎ የሚወሰደው። አንድ ሀገር ወይም ይሄ ሀገር ወይም ይሄ ሀገር አንዱ ያፈነገጠ ከሆነ ወይም ሁኔታ ስላልገባው እዚህም እዛም ዝንፈቶች ካሉ ይሄ በሂደት ይስተካከላሉ ብለን ነው ተስፋ የምናደርገው። እስክንድርን ለዘገባው እናመሰግናለን። በሌላ በኩል አንድ አንጋፋ የፖለቲካ ሳይንስ ምሁር አሁን በኢትዮጵያ እየተደረገ ያለው ጫና አገሪቱ ካለፈችበት ሌላ የታሪክ አጋጣሚ ጋር ይመሳሰላል ብለዋል። የአሁኑ ጫና አንዱ ምክንያት የሕዳሴው ግድ መሆኑንም እኚሁ ምሁር ያምናሉ። የምሁሩን አስተያየት በሁለተኛው አጋማሽ ይዘን እንመለሳለን። በሌላ በኩል ወደ ዘጠኝ የሚጠጉ የረድኤትና የሰብአዊ መብት ድርጅቶች በሰሜን ኢትዮጵያ ትግራይ እየተካሄደ ያለውን ሁኔታ አስመልክቶ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ መልእክተኛ ለሆኑት ሊንዳ ቶማስ ግሪንፊልድ ፊርማቸውን ያኖሩበትን ደብዳቤ በትላንትና እለት ልከዋል። ድርጅቶቹ በደብዳቤያቸው እንደ አውሮፓውያን የቀን አቆጣጠር ከ ህዳር 4 2020 ጀምሮ ከክልሉ የቀድሞ ገዢ ፓርቲ ከህዝባዊ ወያኔ ሀርነት ትግራይ ጋር ግንኙነት ባላቸው ኃይሎች ና የኤርትራ ወታደሮችን ጨምሮ ከአማራ ክልል ና የኢትዮጵያ ፌዴራላዊ አካል ከተውጣጡ ኃይሎች መካከል በተፈጠረ ግጭት ቢያንስ ሁለት ነጥብ ሁለት ሚሊዮን ሰዎች መፈናቀላቸውን፣ ከ61 ሺ በላይ ሰዎች ወደ ሱዳን መሰደዳቸውን በመጥቀስ በዚህ ሂደት ውስጥ በርካታ የሰብአዊ መብቶች ጥሰቶች ና እስከ ጦር ወንጅ ወንጀል ሊያስጠይቁ የሚችሉ ወንጀሎች መፈጸማቸውን በመግለጽ በጸጥታው ምክር ቤት ፕሬዝዳንትነቶ ጉዳዩን ቅድሚያ ሰጥተው ትኩረት እንዲያደርጉበት እንጠይቃለን ብለዋል። ደብዳቤውን ከላኩት ውስጥ አምነስቲ ኢንተርናሽናል ና ሂዩማን ራይትስ ዎችን ጨምሮ ዘጠኝ የሰብአዊ ና መንግስታዊ ያልሆኑ ድርጅቶች እንደሚገኙበት ተመልክቷል። አድማጮች አሁን ወደ ተከታዩ ዘገባ ንለፍ። በድሬዳዋ አስተዳደር የሚወዳደሩ ተቃዋሚ ፖለቲከኞች በአስተዳደሩ ለገጠር ቀበሌዎች ተሰጥቷል ያሉትን የተጋነነ የውክልና ተመን ተችተዋል። በ1999 ቆጠራ መሰረት ከሁለት ሶስተኛው በላይ ነዋሪዋ በከተማ የሚኖርባት ድሬዳዋ ለአስተዳደር ምክር ቤት ከተመደቡት 189 ወንበሮች መካከል ግን አብዛኛው ለገጠር ቀበሌዎች የተመደበ ነው። በጉዳዩ ላይ አስተያየት የተጠየቀው የብሔራዊ ምርጫ ቦርድ ይህንን የማስተ የመስተካከሉ ስልጣን የከተማ አስተዳደሩ ነው ብሏል። አዲስ ቸኮል ዝርዝሩን ይዟል። ድሬዳዋ አሁን አላት ተብሎ ከሚገምተው ግማሽ ሚሊዮን ገደማ ህዝብ አብዛኛው የከተማ ነዋሪ ነው። በ1999 ቆጠራ መሰረት የከተማ ነዋሪ ድርሻ 67.5 በመቶ ሲሆን የገጠሩ ደግሞ 32.5 በመቶ ነው። ይሁንና የከተማ አስተዳደር ምክር ቤቱ 189 ወንበሮች የተደለደሉት 114 ለገጠር ቀበሌዎች፣ 75ቱ ደግሞ ለከተማ ቀበሌዎች ሆኖ ነው። የድሬዳዋ አስተዳደር ቻርተር ከፀደቀ ጀምሮ ከ10 ዓመታት በላይ ሲሰራበት የቆየው ይህን ድልደላ ህዝባዊ መሰረታቸው በዋናነት ከገጠሩ ይልቅ በድሬዳዋ ከተማ ላይ የሆኑት ኢዜማና አብን ተቃውሞታል የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንዶሰን አሰፋ ድልደላው አንድ ሺ ነዋሪ ያላቸውን የገጠር ቀበሌዎች አስር ሺ ነዋሪ ካላቸው የድሬዳዋ የቀድሞ ከተማ ቀበሌዎች በኩል ሚዛን ያስቀመጠ ነው ሲሉ ይተቹታል የገጠር ሰላሳ ስምንት ገጠር ገበሬ ማህበራት ሲችል አንዱን ገጠር ገበሬ ማህበር እንደ ወረዳ ነው የተወሰደው ድሬዳዋ ደግሞ ሀያ አምስት በዛን ዘመን ውስጥ የነበሩትን የከተማ አደረጃጀት ሀያ አምስት በሀያ አምስት ቀበሌ የተከፈለ ነበረ ለሁለቱ ወንበር ስብስብ በተለይ ለከተማ እንደገጠሩ መቶ አስራ አራት ወንበር ነው የተሰጠው። እንግዲህ መቶ ሺህ ለሚሆኑ ከሶስት መቶ ሺህ ብዙ በላይ ላለው የከተማ ደግሞ እየተሰጠው ሰባ አምስት ወንበር ነው። እንግዲህ ይሄ ሰባ አምስት ወንበሩን ስንወዱ ስናተላው ጠቅላላውን በእያንዳንዱ ወረዳ ሶስት ሶስት ሰዎች ይወክላሉ ማለት ነው። ስለዚህ ሶስት ጊዜ ሀያ አምስት ሰባ አምስት ይሆናል ማለት ነው። ገጠር አካባቢ ላይ ደግሞ ሶስት ጊዜ ሰላሳ ስምንት ወደ መቶ አስራ አራት ወንበር ይዛል ማለት ነው። ይሄ በጣም ፍጹም ፍትሐዊ ያልሆነ የወንበር ክፍፍል እንደነበረ ነው የሚያሳየው። ያው ቀደም ሲል ወያኔ ለራሱ አመቺ እንዲያመቸው ሲል የፈጠረው ነገር ነው። አሁንም በተመሳሳይ ሆኖ ያው ነገር ነው የተደገመው፣ በምርጫ ቦርድ የተስተካከለ ምንም አይነት ነው። የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ፀሐፊ አቶ ደርባለኝም የአቶ ወንደስን ቅሬታ ይጋራሉ። በፖፕሌሽን ደረጃ ካየ ነው ከተማ ውስጥ ያለው ማህበረሰብ ነው አብላጫውን ድምፅ መያዝ ያለበት በክልል ምክር ቤቱ ወንበር ላይ እሱ አልሆነም። እንግዲህ የምንታገልበት አንዱ አላማ እሱ ለማስተካከል ነው። አብዛኛው ፖፕሌሽን ከተማ ውስጥ ነው ያለው። ስለዚህ ውሳኔ ሂደቱ ላይ ትልቁን ተሳትፎ መያዝ ያለበት የከተማ ህዝብ ነው ብለን እናምናለን። የገጠሩ ማህበረሰብ ይግኖር ይደረጋል ያልን አይደለም በድምፁ ልክ በቁጥሩ ልክ የውሳኔ ሂደቱ ላይ መሳተፍ አለበት ነው የኛ እምነትና የትግል አቅጣጫ። ስለዚህ አሁን እየተዳደረ ያለው የከተማ ውስጥ በገጠሩ ማህበረሰብ ውሳኔ ነው ብንል ማጋነን አይደለም። አብዛኛው ነዋሪ ከተሜ በሆነበት ሁኔታ በድሬዳዋ ገጠር ቀበሌዎች የሚያሸንፍ ፓርቲ የከተማ ምክር ቤቱን አብላጫ ድምጽ የሚቆጣጠርበት ሁኔታ ያለ ምርጫ ማካሄዱ በተመለከተ የብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊ አቶ ዚያድያስ መሀመድ መሐመድ የማስተካከያ ጥያቄዎች ከስድስት ወር በፊት መቅረብ ነበረባቸው ይላሉ አሁን ግን ባሉት የምርጫ ወረዳዎች ል የህትመትና መሰረት ቅድመ ዝግጅት ስራዎች ከተሰሩ በኋላ የማስተካከያ ጥያቄዎችን ቦርዱ የማይቀበል መሆኑን ይናገራሉ። ለዚህም የሶማሌ ክልል መንግስት የክልል ምክር ቤቱን ወንበር አዲስ በ የወረዳ አደረጃጀት መሰረት ቁጥሩ ለማሻሻል ጠይቁ ያልተፈቀደ ለት መሆኑን አስታውሰዋል። በጉዳዩ ላይ አስተያየታቸውን የጠየቅ ናቸው የብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ይህን የማስተካከል ስልጣን ያለው የከተማ አስተዳደሩ ነው ይላሉ። ክልል ምክር ቤቶች መቀመጫ የሚወስነው ቦርዱ አደለም፣ ክልሎች ራሳቸው ምክር የከተማ ምክር ቤትም ከሆነ አሁን አዲስ አበባ ሲሆን ባለሶስቱ እኛ የምንጠቀምበት የተወካዮች ምክር ቤት በሚመረጥበት በሀያሶስት የምርጫ ወረዳ በምርጫ ክልል በክፍል አቀዋል አስሩ ክፍለ ከተማ የቦታቸው የተለየ ነው። የክፍለ ከተማ ደግሞ እንደምታውቀው ኮምፕሊት የተለየ ክፍል ክቻ ስለዚህ የክልሎች መብታቸውን ነው አቢዝ የሚያደረጉት እንደዛ በዚህ አሁን የድሬዷም የድሬዷ ክልል ምክር ቤቱ የአስተዳደር ምክር ቤቱ አስቀድሞ ቢቀይር ይችል ነበር ማለት ነው። ይችል ነበር ይችል ነበር ደፍነት ይችል ነበር ስድስት ወር ቀድሞ ቀይሮ የቀየር ነው ይሄኛው ነው በዚህኛው ነው ምርጫ ይፈጸምልን። ህግ እንኳን የላቸውም። በደብዳቤ ነው እንደፈለጉ ራሱ የሚቀያይሩት ማለት ነው። አሁን አንዳንድ ክልሎች ህግ ያወጣሉ ልክ ሲቀይሩ ማለት አሁን አዲስ አበባ ለምሳሌ ቻፕተር ሪቫይዘር ምናምን እንደዚህ ያደርገው ሆነ ነገር ያደርጋሉ። ክልሎቹ አሁን አማራ ኦሮሚያ ምናምን አዋጅ አላቸው። በአዋጅ ነው መቀመጫቸውን የወሰኑት እና መቀመጫ ሲቀይሩ በአዋጅ እንደገና ማስተካከል አለባቸው። እንደ ድሬዳዋ አይነቶቹ ደግሞ አዋጅም የላቸውም። እንትን የሚለው ምንድነው እሱ የሚቀየር ሪቫይዝ የሚደረግ ነው የሚለው በደብዳቤ ጽፈው በዚህ መልኩ እንዲሆን ስለወሰን በዚህ በኩል ምርጫ ማስፈጽሙልን ነው የሚሉ ያው በእኛ በኩል የምንጠይቀው ያው ህግም ሆነ ምንም ሆነ ክልሉ አሁን ባለው መቀመጫ በምን ይፈጠምለታል የሚለው ማየት ነው እንጂ ግን እንደጋበርናት ስታየው ፕሮፐር ወይ እንኳን ያለው አልመሰለኝም። የድሬዶ አስተራር ምክር ቤት አፈ ጉባኤ ወይዘሮ ፈጡም ሙስጣፋ በዚህ ጉዳይ ላይ አነጋግረናቸው ነበር። ምክር ቤታቸው የምርጫ ዋጅ ለማውጣት ዝግጅት ማጠናቀቁን ገልጸው የውክልና ለመጣጣም ለማስተካከልም ቻርተሩን የከለሱ እንደሆነ ተናግረዋል። ያው እንደምታወቀው ድሬዳዋ በቻርተር የምትተዳደር አስተዳደር ናት። በቻርተር ስትተዳደር በወቅቱ መሰረት ያደረገው በየቀበሌ ሶስት ሶስት ተወካይ እንድኖሩት ተደርጎ የተዘጋጀ ነው። ስትራክቸሩ ከዚህ ጋር ታይዘው በገጠር ና በገጠር ቀበሌ ና በከተማ ቀበሌ፣ በሁሉም ቀበሌ ሶስት ሶስት ተወካዮች እንድኖሩት ተደርጎ የምክር ቤቱ መቀመጫ ቁጥር መቶ ሰማንያ ዘጠኝ እንዲሆን የተደረገበት ሁኔታ ነው ያለው ማለት ነው። በከተማ በበፊቱ አደረጃጀት ሀያ አምስት ከተማ ቀበሌ ነው የነበረው፣ በገጠር ሰላሳ ስምንት ነው ያለው። የከተሜው ውክልና ከገጠሩ ያነሰ ሆኗል። በቁጥር ግን ከተሜው ነው የሚበዛው። እና ይሄ ድልድሉ ትክክል ነው ብላችሁ ታምናላችሁ? ይሄ መነሻው በዛ መልኩ ሊሆን ይችላል። ይሄ ስደረግ በወቅቱ ድሬዳዋ አስተዳደር ልምታወቀው እንደ አዲስ አበባ ፌዴራል ከተማ ትባለ እንጂ በሕገ መንግስቱም የተቀመጠላት ነገር የለም። የቻርተር ከተማ ናት። ይህም የመጣበት ምክንያት ይገባኛል ጥያቄን ስላለባት ነው፣ በኦሮሞ ማህበረሰብ እና በሶማሌ ማህበረሰብ። ከዛ የተነሳ ነው ባለው የቀበሌ ብዛት ሶስት ሶስት የተደረገው በወቅቱ በነበረው ስትራክቸር አሁን ላይ በድሬዳዋ አስተዳደር የምክር ቤቱ ብቻ ሳይሆን ብዙ ምስተካከሉ ነገሮች እንዳሉ ከቻርተር ጀምሮ እኛም እናምናለን። በድሬዳዋ ለሁለት የህዝብ ተወካዮች ምክር ቤት ወንበሮች እና ለ189 የከተማ አስተዳደር ምክር ቤት ወንበሮች 310 እጩዎች መመዝገባቸውን ቪኦኤ ባለፈው ሳምንት ዘግቦ ነበር። ከእነኚህም መካከል ኢዜማ 32፣ አብን ደግሞ 26 እጩዎችን በከተማ ቀበሌዎች ለእጩነት ማስመዝገባቸውን ያገኘነው መረጃ ያመለክታል። በአጠቃላይ 10 ፓርቲዎች በዚህ ምርጫ ለመወዳደር ድሬዳዋ ላይ ተመዝግበዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታወቀ። ሀገር በመምራት ላይ ያለው ፓርቲ የፖለቲካ ምህዳሩን አጥብቦ ምርጫ ለማካሄድ በመዘጋጀቱ በምርጫው ለመሳተፍ እንቅፋት ፈጥሮብኛል ሲልም ገልጿል። መንግስት በበኩሉ ኦነግ እያቀረበ ያለው ክስ መንግስትን የሚመለከት ሳይሆን የገዛ ፓርቲው የውስጥ ችግር ነው ሲል ምላሽ ሰጥቷል። ዳምጠው ዝርዝሩን ተከታትለዋለች። የፊታችን ግንቦት በሚካሄደው ሀገራዊ ምርጫ ላይ ለመሳተፍ እንዳልችል ችግሮች ገጥሞኛል ሲል የኦሮሞ ነጻነት ግንባር ኦነግ አመለከተ። የኦነግ ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ በሰጡት አስተያየት ምርጫ ሂደት ሆኖ ሳለ ለምርጫ አስፈላጊውን ዝግጅት እንዳናደርግ ግን መንግስት ጫና አድርጎብናል ብለዋል። ምርጫ ማለት እንዲሁ ተነስቶ ምርጫ ካርዶች ሳጥን ውስጥ መክተት አይደለም። ሂደት አለው። ይህ ሂደት ለሁሉም እኩል ክፍትና ነፃና ዲሞክራሲያዊ የሆነ እንቅስቃሴ መኖር አለበት። እኩል ዝግጅት መኖር አለበት። እነዚህ ዝግጅቶች በሙሉ በእኛ ላይ በመንግስት መዋቅሮች ተዘግተውብናል። በሀጫሉ ግድያ ተሳቦ ትልቅ ዘመቻ ኦሮሚያ ውስጥ ተደርጎ በየቦታው አባሎቻችንና አመራር አባሎች በብዛት እንደዚህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ ጣቢያ ማፍቀስ ማስረጃ ያለበት ጉዳይ ነው። አብዲ ረካሳ የድርጅቱ የስራ አስፈጻሚ ኮሚቴ አባል ከዓመት በፊት ነው የታሰረው። አራት አምስት ጊዜ ፍርድ ቤት ለቅቀው አሁን በሰበቡ ነው እዛ እስር ቤት እንዲቆይ ተደርጎ ያለው ሚካኤል ቦረን እንደዚሁም የድርጅት የድርጅቱ ስራ አስፈጻሚ አካል ነው። ፖሊስ ነጻ ለቆት እዚህ ፖሊስ ጣቢያ ታጉሮ ያለ ነው። እሱም ወደ ስድስተኛ ወር ሰባተኛ ወር ውስጥ ነው ያለው። ከነሳ አያና የማዕከላዊ ኮሚቴ አባል ነው። ከእሱ ጋር እንደዚሁ ፍርድ ቤት ለቆት እዛ ያለ ነው። በመቺስ ቶለሳ የሚባል በደላ ያለ ማዕከላዊ ኮሚቴ አባል ነው። ስድስት ወር በላይ መሆን እዛ ፖሊስ ጣቢያ ያለው እስካሁን ድረስ ፍርድ ቤት አልቀረበም። እንደዚህ አይነት ቁጥሮች ብዙ ናቸው። እነዚህም በሙሉ እየተከታትለን ለመንግስት አቤት አቀርበዋል ግን ምንም ሊሻሻል አልቻለም። አቶ ዳውድ አክለው በአዲስ አበባ ከተማ ጉልሌ ክፍለ ከተማ የሚገኘው ጽፈት ቤታቸውን ጨምሮ በመላው ኦሮሚያ ያሉ የኦነግ ጽህፈት ቤቶች ተዘግቷል ስሉ ገልጿል። አንደኛ እዚህ ዋነኛው ጽህፈት ቤታችን እኔ በፖሊስ ኃይል ተገድጄ የወጣሁበት እና ፖሊስ እስካሁን ድረስ በር ላይ ቆሞ ዋዲያ ተክሎ የሚጠብቀው ጽህፈት ቤቱ የኛ አባሎች እንዳይገቡበት። ይሄ በግብጫ በቦርድም ዘንድ በማመልከቻው በተደጋጋሚ የተገባበት ነው የሚያቆ ነው እስካሁን ድረስ ከፍት ብሎ ቃለ ቢሮ ነው ያለነው። ዋነኛው ቢሮ በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሞ ስሜ የታሰሩ የኦነግ አመራሮችና ተዘግቷል የተባሉት የኦነግ ጽፈት ቤቶችን አስመልክቶ ለቀረበላቸው ጥያቄዎች ተከታዩን መልስ ሰጥቷል። ቤቱን ራሳቸው ተካሰው ነው። ሁለት ቦታ ነው፣ ሶስት ቦታ ተሰነጣጥቀዋል እና ከእነዚህ ከስንጥጥቆቹ አንድ ሄዶ ለፖሊስ አመለከተ ቢሮ ይከበርልን። የተከፋፈሉ ቡድኖች አንዱ አንዱን ከስልጣን አግዷል። የትኛቸው ሄዶ ፖሊስ ጋር እንዳመለክቱ ፖሊስ ይጠየቅ። አመልክተው ነው ፖሊስ በማመልከቻው መሰረት ነው ቢሮው ንብረት እንዳይጠፋ ፋይል እንዳይ እንዳይሰረቅ በቁጥጥር ስር ያዋለው ይሄ ነው ያለው። በእነሱ ክስ መሰረት ነው። ማንም ገዢ ፓርቲ ወይ ሌላ አካል አልሄደም። ይሄንን ያወቁት ሌላ ይህ ጥያቄ ቀርቦ ምርጫ ቦርድ ቦርድ ሰብሳቢያ ክብርት በጀሪ ፖርት ሚደቅሳ በሰጠችው መልስ ነው። ይሄን እራሱ ያወቁት ይሄ ነው። የቢሮ ጉዳይ በተመለከተ የስራ አሰጣ የሚታሰር ምን ይታሰር የሚታሰር ወንጀለኛ ወይ ደግሞ በወንጀል የተጠረጠረ ሁሉ ይጠየቃል። ባለት ግን እስከማቆጥረው ያለ ጥፋት የተጠየቀ ካለ ይህን ማረጋገጥ ይቻላል። የእኔ ስራ ፖሊስነት ስላልሆነ የእኔ ስራ አቃቤ ሕግነት ስላልሆነ አሁን ስማቸውን የጠራሻቸው አላውቃቸውምም በአካልም አላውቃቸውም የታሰሩበትን ጉዳይም አላውቅም። ይሄን ፖሊስ ነው የሚያውቅ የማይሆን መላምት ፍርድ ቤት ለቆ ፖሊስ አስረ የሚባለው በሬ የወለደ ውሸት ነው የሚሆነው። ምክንያቱም ስልጣኑ ፍርድ ቤት ነው ያለው ፍርድ ቤት የወሰነው ውሳኔ ስራ ላይ ማዋል ሲያቅተው ስራ ላይ ያላዋለውን አካል የመጠየቅ ከማሰር የመጠየቅ ስልጣን አለው። ይሄ ባለበት ሁኔታ የከላይ ፈቶ የከላይ አለቀቀም የሚለው ማለት ውሸት ነው። ኃላፊው አክሎ የኦነግ ችግር የመንግስት ሳይሆን የፓርቲው የራሱ የውስጥ ችግር ነው ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው መንግስት ከምርጫ በፊት ማስቀደም አለበት ያሉትን ጉዳይ አንስቷል። አንደኛ የፖለቲካ እስረኞችን ሁሉንም መፍታት፣ ካላንዳች አድሉ፣ ካላንዳች ቅድመ ሁኔታ እንደዚሁም ደግሞ ቢሮዎችን መክፈት ሁሉ ካላንዳች አድሎ እንቅስቃሴዎችን ነፃ ማድረግ፣ ግጭቶች ብዙ ቦታ ጦርነቶች ስላሉ እነዚህ ግጭቶችና ጦርነቶች እንዲቆሙ ውሳሌ ላይ ደርሶ ለድርድር መኖር በዚህ ድርድር የፖለቲካ ውይይት አድርጎ ለፖለቲካ ችግሮች ፖለቲካ መፍትሄ ማድረግ በዚህ ፖለቲካ ውይይት የፖለቲካ መፍትሄ ላይ መድረስ ካለበለዛ ምርጫ ብቻውን ተደጋግሞ ምርጫ ምርጫ ማለት መፍትሄ አምጥቶ በጣት የሚቆጠሩ ወራት የቀሩት ብሔራዊ ምርጫን አስመልክቶ ውዝግቡ ቀጥሏል። በቅርበት እየተከታተልን እንዘግባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። አሁን የፕሮግራም ማሳሰቢያለን ለጥያቄው መልስ በአማራና በትግራይ ክልል ስላለው የፖለቲካ ሁኔታ ሀሳባቸውን እንዲያካፍሉንና ለጥያቄዎቻችሁ ምላሽ እንዲሰጡን ሁለት እንግዶች ጋብዘናል። እንግዶቻችን አምዶም ገብረስላሴ አረና ትግራይ ለሉዓላዊነት ለዴሞክራሲ ፓርቲ የሕዝብ ግንኙነት ኃላፊና የትግራይ ክልል ጊዜያዊ አስተዳደር ምክትል የሕዝብ ግንኙነት ኃላፊ ናቸው። አቶ ዩሱፍ ኢብራሂም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር ናቸው። ለሁለቱ እንግዶች ያሏችሁን ጥያቄዎች እስከ መጋቢት 3 2013 ዓ ም በኢትዮጵያ ሰዓት አቆጣጠር እስከ ጠዋቱ 3 ሰዓት ድረስ በሚከተለው መልኩ ላኩልን። 2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሠረት መልእክት ካስቀመጣችሁ ይደርሰናል። 2022513555 ለዋትሳፕ ብቻ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አት ቪኦኤ አማህሪክ በፌስቡክ ሃሽታግ ቪኦኤ አማህሪክ በትዊተር ገጻችን ተጠቅማችሁ ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምፅ አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሐሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሐሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህሉ ራዲዮ 943 ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት 2095 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202251355 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አልወሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች፣ አሁን ቀደም ብለን ወደ አስተዋወቅ ናችሁ የባለሙያ ትንታኔ ነው የምናልፈው። በኢትዮጵያ ወቅታዊ ሁኔታ በተለይም ደግሞ በትግራይ ክልል ካለው ይዞታ ጋር ተያይዞ በሚታዩ ሁኔታዎች ላይ ያተኩራል። ከአንድ ታዋቂ የፖለቲካ ሳይንቲስት ጋር የተደረገውን ይህን ቃለ ምልልስ ያካሄደው እስክንድር ፍሬው ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለወጣቶች ያሰሙትን ንግግር መነሻ ያደርጋል። ኢትዮጵያ አሁን ባለችበት ሁኔታ ከግራ ከቀኝ ከፊት ከኋላ መገመት በሚያዳግት ሁኔታ ትልቁም ትንሹም በከፍተኛ ደረጃ ተረባርቦ የተነሳባት ጊዜ ላይ እንገኛለን። የዚህ የውሸት ፕሮፓጋንዳና ጥላቻ ንግግር ዋና ዓላማ የዛሬ መቶ ምናምን ዓመት አልገዛም ብላ ለሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ድህነት አያስፈልገኝም፣ ብልጽግና እንሻለው፣ መለመን አልፈልግም መስጠት እመኛለሁ እያለች ነውና እጅን አገር ካላቆምናት እዚህ ካልቀጭናት በስተቀረ አሁንም ለጥቁር ህዝቦች አርያ ትሆናለች፣ የሚል ስጋት በሰፊው ይናፈሳል። ዛሬ ላረጋግጥላችሁ እምፈልገው ትልቅ ቢጮው ትንሽ ቢጮ፣ ብዙ ውሸት ቢነገር፣ ብዙ ውሸት ቢነዛ ትናንት አባቶቻችን ነፃነቷን የጠበቁትና ለጥቁር ሕዝቦች ሁሉ አርያ ያደረጓት ኢትዮጵያ ዛሬም በልጆቿ ጥረት እና ትብብር በነጻ በሚሰጡ ጀግኖች ወጣቶች ታግዛ የብልጽግና ምሳሌ መሆንና የጥቁር ሕዝቦችን አርያ ሆና ከልመና የምታወጣ ሀገር መሆኗን ምንም ምድራዊ ኃይል ሊያስቀረው የማይችል መሆኑን ላረጋግጥላችሁ ፈልጋለሁ። የዓለም ሚዲያ በአንድ ድምፅ ቢጮህ እኛ ኢትዮጵያውያን እይታችንን ከኢትዮጵያ ብልጽግና ላይ አናነጻም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ የጠቅላይ ሚኒስትሩን ድምዳሜ ይጋራሉ። እሳቸው እንዲያውም ሁኔታው ከሌላ የታሪክ አጋጣሚ ጋር እንደሚመሳሰል ነው የሚያብራሩት። ይሄ ሁሉን አቀፍ ከበባ የሚባለው 69 70 የሶማሊያ ወረራ ወቅት የታየ ነው። ኢትዮጵያ በከፍተኛ ሁኔታ ተከበበችበት ሁኔታ ነበረ። ከሶማሊያ ሀገር ጦርነት አለ፣ ሱዳን አለ፣ ኤርትራ ሀገር ባትሆንም በኤርትራ በኩል የሚደረጉ እንቅስቃሴዎች ነበሩ። በነጂሚ ጂሚ ካርተር በኢራን ሻህ አስተባባሪነት የመካከለኛው ምስራቅ የቅርብ ሁሉ እና የምዕራብ ሀገሮች እንዳሉ በዝምታ ወይም ደግሞ ጉልህ በሆነ ተሳትፎ የኢትዮጵያ ሁኔታ ኢትዮጵያ ሉዓላዊነት አደጋ ላይ የጣሉበት ሁኔታ ነው የነበረው። በሀገር ውስጥ የነበረው ደግሞ አለመረጋጋት ለዚህ ምቹ ሁኔታን ፈጥሮ የሶማሊያ ያጣው በርካታ የሀገሪቱን አካባቢዎች ለተወሰነ ጊዜ መቆጣጠር የተቻለበት ሁኔታ ነበረ እና ኢትዮጵያውያን ልዩነቶች ነበሩን፣ አሉን፣ ወደፊትም ይኖሩናል። ነገር ግን የምንለያየውም የምንሻኮተውም ኢትዮጵያ በምትባል ሀገር ላይ ስለሆነ የኢትዮጵያን ሀገራዊነት ማስቀጠል ጉዳይ አድርጎ እስከተባበን ድረስ በፍጹም ልንቋቋሙ እንደምንችል ምንም ምንም ጥርጣሬ የለኝም። በኢትዮጵያ ላይ እየተደረጉ ነው ያሏቸው ጫናዎች ከተለያየ አቅጣጫ የሚመጡ ቢሆኑም የተናበቡ መሆናቸውን ፕሮፌሰር ካሳውን ያምናሉ። በቀጥታና በተዘዋዋሪ የተቀናጁ ናቸው። ምዕራባውያን ራሳቸውን ችለው ከነ አጃቢዎቻቸው በአፍሪካም ውስጥ ካሉ ጭምር በተለያዩ መንስኤዎች የተባበሩበት ነው በአንድ አጀንዳ ላይ። የዋናዎቹ አራማጆች ፍላጎት ግን ኢትዮጵያ በህዳሴው ግድብም ሆነ በውስጥ መረጋጋትና የኢኮኖሚ እድገት አግኝታ ፈተናዎቿን ብትወጣ ምን አይነት ኃይል እንደምትሆን ይረዳሉ። ሌሎችም ጉዳዮች አሉ። ዓለም አቀፍ ጉዳዮች በቻይና እና በአሜሪካ የሚደረገው ፉክክር በተለይም በአፍሪካ ውስጥ የእኛን ሀገር ጨምሮ ይህንን የማስጠበቅ እንትን ያለ ሁለተኛ፣ በኢትዮጵያ ውስጥ ደካማ ብሔርተኛ ወይም ሀገር ወዳድ የሆነ መንግሥት ሳይሆን በነሱ ይሁንታና ፈቃድ የተመሰረተና የነሱን ፍላጎቶች የሚያስተናግድ ስርዓተ መንግሥት ይፈልጋሉ እና የሕዳሴው ግድብ በተሳካ ሁኔታ መጠናቀቅና የሚያስከትላቸው ጥቅሞች ተግባራዊ ከሆኑ ደግሞ ይሄ የሚያስፈራሩበት እርዳታና የመሳሰለው ነገር ያን ያህል የጎላ እንትን ላይኖረው ይችላል ብለውም ይሰጋሉ። ስለዚህ ይሄ ርብርቦሽ፣ ሜንስትሪም የዌስተርን ሜዲያ፣ የምዕራባውያን ዋና ዋና መገናኛ ብዙሀን ዘመቻ፣ ኢትዮጵያን እናውቃለን የሚለው ብዕርተኛ ውትወታና የሀገራቱን ማህበረሰብ ወይም ህዝብ ስነ ልቦና እና አመለካከት ለማስቀየር የሚደረጉ ሙከራዎች ሁሉ እነዚህ ጋር ተዳምረው መታየት ያለባቸው ጉዳዮች ናቸው። አሁን በአካባቢያችን የቅርብ ጎረቤታችን ከሆነችው ከሱዳን ጋር የገባንበትን ሁኔታ እናያለን። እሷን በማጀብ ደግሞ በፊት ለፊት በግልጽና በስውር ደግሞ የሚንቀሳቀሱ ኃይሎች ያሉ። ስለዚህ አሁን ያለንበት ሁኔታ ፈታኝና አሳሳቢ ነው። ለዚህ መፍትሄው ኢትዮጵያውያን ችግሮቻችንን በውስጥ በቅድሚያ አጥብበን አቻችለን መፍትሄ ሰጥተን ለዚህ ለሀገራዊነት መቀጠል ቅድሚያ ሰጥተን እስካልተንቀሳቀስን ድረስ የተወሰነ ደረጃ ወደ ስኬት ሊያመራ ይችላል የሚደረጉ አንዳንድ ሙከራዎች። እና እዚህ ላይ አጽንዖት ሰጥተን መንቀሳቀስና መስራት ይገባናል ብዬ አስባለሁ። መንግስትም ፕሮአክቲቭ ሆኖ እነዚህ ነገሮች ችግሮችን በንቃት ማለት ነው በንቃት ችግሮች እንዲቀረፉ፣ ልዩነቶች እንዲጠቡ ወይም መፍትሄ እንዲገኝላቸው የሚያስፈልገውን ሁሉ ጥረት ማድረግ አለበት። መንግስት ብቻም ሳይሆን ሁላችንም የተደራጁ ስብስቦች፣ ሌሎች በኢትዮጵያ ላይ እየተደረገ ያለ ርብርብ በሚል ጠቅላይ ሚኒስትር አብይ አህመድ በገለጹትና በተያያዥ ርዕሶች ላይ ከአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ብርሃኑ ጋር ያደረኩት ቆይታ በዚህ አላበቃም። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። አድማጮች፣ የውይይቱንና የዘገባዎቹን ሙሉ ክፍል ከፌስቡክ ገጻችንና ከዌብሳይታችን ላይ ታገኙታላችሁ። አሁን ተከታዩ ንግድና ምጣኔ ሀብት ነው። ባለፈው ሳምንት ከቅዳሜ የካቲት 23 2013 ዓ ም ጀምሮ መንግስት ለሁለተኛ ጊዜ በነዳጅ ዋጋ ላይ ጭማሪ ማድረጉን ገልጿል። ይህም እየተባባሰ ነው በተባለው የሸቀጦች ዋጋ ላይ ተጨማሪ ጫና ሊፈጥር እንደሚችል የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። በቅርቡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ በሰጡት መግለጫ ዳግም ለኑሮ ውድነቱ ዋነኛ ከሆኑት ችግሮች መካከል የነጋዴዎች አሻጥር መሆኑን ደርሰንበታል በማለት በአዲስ አበባ ከ30 ሺ በላይ የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቀዋል። በአዲስ አበባ ዩኒቨርሲቲ የኢኮኖሚ ክፍለ ትምህርት መምህራን የሆኑት ዶክተር አጥናፉ ገብረ መስቀልና ዶክተር ዘሪሁን ስሜ ግን ለኑሮ ውድነት ዋጋ ግሽበት ዋነኛ ምክንያቱ መንግስትና የፋ ፋይናንስ አስተዳደር ድክመትና ከምርጫ ዘጠና ሰባት በኋላ እየተባባሰ የመጣው የኢኮኖሚ ለውጥ መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል። ቀጥሎ ይቀርባል። በቅርቡ አገር ውስጥ ለሚገኙ የመገናኛ ብዙሃን በአገሪቱ በተለይም በአዲስ አበባ የሚታየውን የዋጋ ውድነት አስመልክቶ መግለጫ የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቤቤ የሸቀጦች ዋጋ ላይ የሚታየው ዋናው ምክንያት የገበያ ሻጥር እንደሆነ ተናግረዋል። በዋናነት ወቅታዊ የኑሮ ውድነትን ያስከተለ ዋና ዋና ምክንያት ነው ተብሎ የተለየው የገበያ ሻጥር እንደሆነ መለየት ችለናል። በተለይም ምርት በብዛት እንዳይመረት በማድረግ የተመረተውን ምርት በበቂ ሁኔታ ወደ ገበያ እንዳይገባ በማድረግ በተመሳሳይ ሁኔታ በየደረጃ ባለ ካለው የንግድ ማህበረሰብ ጋራ ና ከቸርቻሪዎች ጋራ ጭምር የተለየ ትስስር በመፍጠር የገበያ ንረት እንዲፈጠር፣ ምርት ወደ ገበያ እንዳይወጣ፣ ዋጋም በተለየ ሁኔታ እንዲጨመር ሲደረግ እንደነበረ እና እየተደረገ እንዳለ መለየት ችለናል። ውስጥ በገበያው ላይ ያለውን ቁጥጥር በማጥበቅ ከ30 ሺህ በላይ በሆኑ የንግድ ድርጅቶችና ነጋዴዎች ላይ እርምጃ መውሰዳቸውንም ምክትል ከንቲባዋ ገልጠዋል። በዚህ መሰረት ወደ 200 ሺህ የሚሆኑ የንግድ ድርጅቶች ክትትል ተደርጎባቸው ከነኛ ውስጥ ከ30 ሺህ በላይ የሚሆኑት ላይ የተለያዩ እርምጃዎች ተወስዷል ማለት ነው። የገበያው ዋጋ በዚህ መጠን ሊጨምር የሚችልበት ከሻጥር ውጪ ሌላ ምክንያት አላገኘንም ይላሉ አበበ። ወይም ደግሞ ዋጋ እንዲጨምር የሚያደርግ በጥናታችን ያገኘ ነው ነገር በዚህ ደረጃ ዋጋ ሊጨምር የሚችል ምክንያት አላገኘንም፣ ሻጥር ነው ያለው። የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር አጥናፉ ገብረ መስቀል ግን በዚህ አይስማሙም። ምክንያቱም በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት ሶስት አስርት ዓመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችን ጭምር የሚያመላክት አንድ ጥናታዊ ጽሁፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ ለት በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ የተመለከቷቸው ችግሮች በነጋዴዎች ሻጥር ብቻ የተወሰኑ ሳይሆን መሰረታዊ ናቸው። ከከንቲባዋ መግለጫ በፊት ቀደም ሲል በሰጡን ቃለ መጠይቅ ለአሜሪካ ድምፅ እንደተናገሩት በኢትዮጵያ ላለው የሸቀጦች ዋጋ መናርም ሆነ ግሽበት አንዱ ምክንያት መንግስት ለችግሩ እውቅና ያለመስጠት ነው ይላሉ። ከነዳጅ ጭማሪ ጋር ያለውን ሁኔታ አያይዘውም አሁን ያለው ሁኔታና ችግር የከፋና አስቸጋሪ ደረጃ መድረሱን ይናገራሉ። በጣም አስፈሪ ነው። ማለት እንደው የቅንጦት የኢኮኖሚክ ፖሊሲ ከመጽሐፍ ላይ ተነስተን ታጠና ነው ተነስተን ይሄ ይደረግ ይሄ አይደረግም ልበት ሳይሆን በጣም የቀረው ነገር አሁን አንድ መኪና ተበላሽቶ እየነዳ እየጠገን ልትሄድ ትችላል፣ አቶ ደረጀ። መጨረሻ ላይ ፍሬኑን ከለቀቀ ግን ከዛ በኋላ ስላለው ነገር አንድ ነገር ነው። ምድና አለው አልድንም ነው የምታስበው፣ ፍሬኑ ከለቀቀ አሁን። በጣም አስደንጋጭ ነው። አስደንጋጭ የሚሆነው ደግሞ በአጠቃላይ የዋጋ ማሪው ክስተት አይደለም። አስደንጋጭ የሚሆነው በባለ ስልጣናቱ በኩል ስለ ጉዳዩ ያላቸው እውቅና መስጠት ያለማወቅ አይደለም፣ ያውቃሉ በጣም በጣም አድገው ያውቃሉ። ባለሙያዎች አላቸው። አጠገባችን አገር ውስጥ ነው የሚኖሩት። ሰውን ያውቃሉ፣ የሰውን ኑሮ ያውቃሉ። አንዳንድ ችግር እውቅና በደንብ አድርገህ ካልሰጠህ፣ አቶ ደረጀ ወደ መፍትሄ መሄድ አትችልም። ምንድን ነው እውቅና ያልተሰጠው ነገር? ለምሳሌ ምንድን ነው አሁን ያልታወቀው ነገር? ምንድን ነው አስደንጋጭ የሆነው ነገር? አስደንጋጭ የሆነው ነገር ለምሳሌ አሁን የጥር ወር ብቻ ሀያ ከመቶ ነው። ሀያ ከመቶ ነው ማለት በትንሹ በትንሹ በቸር ግምት ማለት ሳሌ አንዳንዱ የምግብ እቃ በተናጠል በአማካይ አምና ጥር ላይ መቶ ብር በረቃ ቃ በዚህኛው ጥርለው ወደ መቶ ሰማንያ ብር ያህል ይገመታል። በአማካይ ግን ሁሉም እቃዎች ሀያ በመቶ ይህ ነጣጥዬ ሳየው ነው። ነጣጥዬ ምግብ የሆኑትን ምክንያቱም ምግብ በጣም አስፈላጊ ነገር ነው። ሀምሳ አራት ከመቶ አጠቃላይ የኢትዮጵያ ማህበረሰብ ወጪ ምግብ ነው። አርባ ስድስት ከመቶ ነው ሌላል እና በጣም አዘንጋጭ ነው ያደረገው። ለምሳሌ ሰሞኑን ነዳጅ ተጨመረ፣ የነዳጅ ዋጋ ተጨመረ። ችግሩ ይገባናል እኛ ምክንያቱም ሁል ጊዜ መንግስት መደጎም አይችልም። ነገር ግን ደግሞ መቼ ድጎማ ይነሳል የሚለው የራሱ ሳይንሳ ነው። ቅደም ተከተላለሁ አሁን ግጭት አለ፣ ግጭት ላይ ያለ ነው ኢኮኖሚያችን የወረደበት ጊዜ ላይ የነዳጅ ዋጋ መጨመር ወይም ድጎማ ማንሳት ለአንዳንድ ጥራጥሬዎች ላይ የነበሩ እቃዎች ድጎማ ስናነሳ አፈሪ ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህርና የኢትዮጵያ ኢኮኖሚስቶች ማህበር አባል የሆኑት ዶክተር ዘርአየሁ ስሜ ደግሞ በኢትዮጵያ እየታየ የመጣው ለውጥ እንደ ኤሮፓ አቆጣጠር ከ2005 ወይም ከጥቅምት 1997ቱ ምርጫ በኋላ የኢኮኖሚ ሁኔታዎች እየተለወጡ መምጣታቸውን ይገልጻሉ። ኢትዮጵያ ከዚያ በፊት በነበረው ሁኔታ የነበረው የዋጋ ግሽበት ባለ አንድ አሃዝ የነበረ ሲሆን ከዚያ በኋላ ግን ባለ ሁለት አሃዝ ወይም ደብል ዲጂት እየሆነ መምጣቱን በማስረዳት እንደሚከተለው ያብራራሉ። በወላን ዘሊና የሚያቃጭለው በተለይ የሁለት ሺህ አምስት ምርጫ ጋር ተያይዞ መንግስትም ምርጫውን ከማሸነፍ ከነበረው ፍላጎት አንጻር ከዚያም በኋላ ደግሞ በተለይ ምርጫው የሰጠው መልእክት ስለነበረው ኢኮኖሚው ላይ መንግስት በተረዳው መልኩ የወሰደው ሪፎርሜሽን የኢኮኖሚውን ግለት እንዲያመጣ አንዱ ምክንያት ከዛ በኋላ በተለይ ያለ ገደብ ያለ ቁጥጥር እጅግ መተነሰት የሆነ የገቨርመንት ዋለዋይ ነበረ ያ መዋለ ነዋይ ወደ ገቨርንመንት ወጪ የምንለው ደግሞ ኢኮኖሚው ላይ ቀጥታ ነው የገባው። በሁለት መልኩ ይታያል የለም አንደኛው ወደ ኢኮኖሚው የተረጨው ገንዘብ ዊዛውት ፕሮዳክሽን ነው ያለ ምርት ነው የገባው። በቀጥታ ኢንፌሽንን ያመጣ አንዱ ምክንያት ሆናል። ሁለተኛው መንገድ ደግሞ ገቨርንመንት ያንድን ወጪዎቹን የሸፈነበት መንገድ ደግሞ አንዱ ምክንያት ነው። በተለይ የውጭ እርዳታዎች በጊዜው ሳስተው ስለነበረ መንግስት አማራጭ አርጎ የወሰደው አንደኛ ዶሜስቲክ ቦሮይንግ ነው ዶመስቲክ ፎሪንግ ጋር ስመጣ ደግሞ በአብዛኛው ዶመስቲክ ፎሪንግ ላይ ከንግድ ባንኮች ነበረ ብድር ይወሰድ የነበረው። ያም ባንክ ውስጥ የተቀመጠውን ገንዘብ ለመንግስት ፋይናንሲንግ በተለያየ ምክንያት ይወጣል ስለነበረ ባንክ ውስጥ የተቀመጠው ገንዘብ ወደ ሰርኩሌሽን ሲሄድ አሁንም ራሱ ሶርስ ኦፍ ፋይናንስ ኢንፍሌሽን ይፈጥራል። ዶክተር ዘራየው መንግስት በተለይም ብሔራዊ ባንኩ ኢኮኖሚውን ለማረጋጋት ሲባል ገበያ ውስጥ እየታተመ የሚረጨው ገንዘብ ከዚያ በፊት ከነበረው ሁኔታ ጋር ተያይዞ የመጣና አሁንም በዚያ አቅጣጫ የቀጠለ መሆኑን ይገልጻሉ። መንግስትም ዋና ዋና ወጪዎቹን ፋይናንስ የሚያደርግባቸው መንገዶች ጤነኛ አለመሆናቸውን የሚያሳዩ ምልክቶች መታየታቸውን ይናገራሉ። በዚያ ላይ ደግሞ ኢኮኖሚውን የሚያንቀሳቅሱት ባለድርሻ አካላት ቁጥጥር የሚደረግባቸው አይደሉም። ስለዚህ ለዋጋ ንረቱ አንዱ ምክንያት ሊሆኑ እንደሚችሉ ይገልጻሉ። የኢኮኖሚ ድርሻ የሚያንቀሳቅሱት አካላት በአንድም በሌላ መልኩ ኢንፎርማሌ ኔትወርክ ሊሆኑ አካላት ናቸው። ስለዚህ በሚፈልጉበት ጊዜ ምርትን ከገበያ ውስጥ የማውጣት እና አርቲፊሻል ሾርቶች መስጠት በዛም የተነሳ የዋጋ ንረቱን የሚፈጠረባቸው ምክንያቶች ይኖራል። ይሄ እንደ አንድ ምክንያት ሊወሰድ ይችላል። በሌላ መልኩ ደግሞ አጠቃላይ አሁን ኢትዮጵያ ውስጥ የሚያጠው ሂደት ስንመለከት ይሄ ማክሮ ኢኮኖሚክ ፖሊሲ ኮኦርዲኔሽኑ ስትሮንግ አደለም። የተለያዩ ፖሊሲዎች ይወጣሉ። በማክሮ ሌቨል የሚወጡ ፖሊሲዎች አሉ፣ ማይክሮ ሌቨል የሚወጡ ፖሊሲዎች አሉ። እነዚህ ፖሊሲዎች አንድ ላይ ደግሞ መስተጋበራቸው ምን ይመስላል የሚለው ነገር ፕሮፐር ያደለም ያይ ሚደረገው። ስለዚህ አንደኛውን ኬዝ ለማከም የሚሄድበት ጉዳይ ወይም እርምጃ ሌሎች ላይ ተጽኖ ይፈጣል፣ ዘሆን ኢኮኖሚው ላይ ሌላ በቀላሉ ልንረዳቸው ማንችላቸው ውስብስብ የሆነ ኔቸር ይፈጥራል። አድማጮቻችን በዋጋ ውድነቱ ዙሪያ የተጠናከረው ዘገባ አልተጠናቀቀም። ሙሉ ዘገባውን በድረገጻችንና ማህበራዊ ድረገጾቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።